ድንቅ የእግር ኳስ ተጫዋቾች መካከል አንዱ ነው። ከቶውንም በግብ ጠባቂነቱ የተለየ ሚናው ልህቀቱ የጎላ ስለመሆኑ አብረውት በብሔራዊ ቡድን በተሰለፉ ባልደረቦቹ አንደበት የሚነገርለት ነው። የልብ ወዳጆቹና የቪክቶሪያ ኢትዮጵያውያን ማህበረሰብ ማኅበር አንድ ላይ አብረው ለለማ ክብረት የፊታችን ቅዳሜ ሰኔ አንድ ወይም ጁን ስምንት በሜልበርን ከተማ ልዩ ዝግጅት አሰናድተውለታል። ከዝግጅቱ አስተባባሪዎች አቶ ኤልያስ ወን ወንድሙ የቀድሞው የኢትዮጵያ ብሔራዊ ቡድን ተጫዋችና ከዶክተር ተስፋዬ ይግዛው የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ምክትል ፕሬዚደንት ጋር ተነጋግረናል። መነሻችንን ያደረግነው የልዩ ፕሮግራሙ ዝግጅት ምን ይመስላል? የለማ ክብረት ልዩ ሀገራዊ አስተዋጽኦስ እንደምን ይገለጣል? በሚል መጠይቅ ነው። አቶ ኤርሚያስ ወንድሙ በቀዳሚነት እንዲህ ያስረዳሉ። ከለማ ጋር እንግዲህ ትውውቃችን ያው በስፖርቱ የተነሳ በእግር ኳሱ ነው የተዋወቀ ነው። ከመጀመሪያውም ጀምሮ እንግዲህ ከአርባ አመት በላይ ነው እንግዲህ ጓደኛዎች ከሆነን መጀመሪያ ክለብ ደረጃ የተዋወቀ ነው። እኔ የሚጫወትበት ኤሌክትሪክ ክለብ መቶ ነበር። እንደዛ ጊዜ ቁመቱ ለጎርኪ ጠርነት ያስራል የሚባል በመባል ምክንያት እንደተመለሰና እሱ በራሪ ኮከብ ገባ። እኛም ኤልጣ ሆነን በዛ ጊዜ እሱ ናም በሲም ቡድን አብረን የሚጫወት ነበር። ከዛ በኋላ ነው እንደገና ለሁለተኛው የዓለም ዋንጫ የወጣቶች ዓለም ዋንጫ ባፌነቃቸው ተሰማ ጃፓን ላይ ከተደረገው ዝግጅት ለብሔራዊ ቡድኑ ስንመረቅ መውጣት ቡድኑ እዛ ቡድን ውስጥ ተካተል እኔም በጊዜው የቡድኑ ካፒቴን በመሆን እሱም የቡድኑ ጎልኪፐር በመሆን ሁለት ጨዋታዎችን አሸነፈን። እንዲያውም አፍሪካ ነው ክለን ለዓለም ዋንጫ በጃፓን መጨረሻ የደረስንበት ጨዋታ ከአልጀሪያ ጋር በዳኛ ስለ ወስከወጣል ድረስ እዛ ጊዜ አብረን ተጫወተናል። በክለብ ደረጃ ከበራሪ ኮኮብ በኋላ እኔ ወደፊት ስትገባ እነሱ እርምጃችን ነበሩ። ከዛ በኋላ ደግሞ እኔ መደር ስለባ እሱ ደግሞ በባህር ትራንዚት ነበር። እንደገና ከዛም በብሔራዊ ቡድንም አብረን ተመርጠን በአስራ ሶስተኛ የአፍሪካ ዋንጫ ኢትዮጵያ ነው ብለን በሊቢያ ላይ አብረን ተጫወተናል። ከዛም እንደገና ለአስራ አራተኛ የአፍሪካ ዋንጫም እንደገና በቡድን ውስጥ ተካተል እና እሱ ባለንበት በሞሪሸስን የመጀመሪያውን ጨዋታ አሸንፈን በመልሱ ጨዋታ ላይ ለማ በስፖርት ዓለም እንግዲህ በዓለም አንደኛ ሊሆን ይችላል ብዬ ገምታለሁኝ። አሁን ይሰማ ስለ በዛ በትልቅ ምድድር ላይ በአፍሪካ ዋንጫና በዓለም ዋንጫ ምናምን አካባቢ በፔናልቲ ሽታዋት ከአምስት ስንጎሬ አራቱን ያዳነ የመጀመሪያው ታሪክ የሰራ በረኛ ነው ለማለት ይቻላል። እና በዛ ውድድር ላይ ሞሪሸስ እንድናሸንፍና ወደሚቀጥለው ጨዋታ ግናልፍ ያደረገል በጣም ድንቅ የነበረ በጊዜያችን አሉ ከሚባሉት በአንደኛ ደረጃ የሚቀመጥ በረኛ እንደነበረ ስፖንሰር ወደ አውስትራሊያ የመጣችሁት ከሞሪሸስ ጨዋታ በኋላ ነው። አውስትራሊያ ውስጥም እስካሁን ለረጅም አመታት አብሯችሁ አላችሁ በዚሁ በሜልበርን ከተማ ውስጥ። በግል ህይወቱስ ለማክብረት ምን አይነት ሰው ነው እንደምን ይገልጡታል? ከሞሪሸስ ከእዛ ወደ አውስትራሊያ አብረን የመጣ ነው። እዛ አንድ አመት ከአንድ ወር ከቆየን በኋላ በግል ጠባዩ እንግዲህ ሰውን አክባሪ፣ ጥሩ አሳቢ፣ ከጓደኞቹ ጋር ተግባቢ የሆነ በጣም ጥሩ ስብዕና ያለው ሰው ነው። ከዛ ውጭ በስፖርት በነበርበትም ጊዜ በጣም ዲሲፕሊን የሆነ ስፖርተኛ ነበር፣ ትሬኒንጉን የሚገባ የሚሰራና አሰልጣኞችን ምክር የሚሰማ በአጠቃላይ ጥሩ ስብዕና ያለው ወንድማችን ነው። በዛ ላይ በጣም ነበር ለተቸገረ በየጊዜ የሚደርስ ጓደኛችን ነው። በዛ መልኩ ገልጸዋለ ተር ተስፋዬ ጁን ስምንት በሚካሄደው ለለማ ክብረት በተዘጋጀው ልዩ ፕሮግራም ውስጥ አንዱ ተሳታፊ የኢትዮጵያ ማህበረሰብ ማህበር ነው። ይህንን ልዩ ፕሮግራም ለለማ ክብረት ለማዘጋጀት የኢትዮጵያውያን ማህበረሰብ ማህበር በቪክቶሪያ የተነሳሳው ለምንድን ነው? ከዚህ ልዩ ፕሮግራምስ ምን አርአያነት ይቀሰማል የሚል አታያ አለ። አምስገናሉ። ካሳሁን ወደ ጥያቄ በቀጥታ ከመግባት በፊት በቅርብ ጊዜ ከፍተኛ ሽልማት አንተ የተሸለምክበት አለ። እንኳን ደስ ያለ፣ ይገባሃል፣ በርታሁን ጥሩ ነገር ነው ለአንተ አርያ የምትሆንነ ለወደፊቱ ለብዙ ልጆች በአንተ ሙያ ለመምጣት የሚፈልጉ ልጆች አርያ ምትሆን ስለሆነ እንደ ኢትዮጵያዊ፣ እንደወንድም፣ እንደ ማህበረሰብ ኮርተን እንኳን ደስ ያለ ማለት ነው። ወደ ጥያቄው ወደ ጥያቄው ስንመለስ እኛ እዚህ ሀገር በጣም ብዙ ሰዎች ለሀገራቸውን ያገለገሉ እዚህ ከመጡ በኋላ ደግሞ ኮሚዩኒቲያቸውን ራሳቸውን አስከብረው ኢትዮጵያዊነት ከፍ እንዲል ያደረጉ ብዙ ሰዎች አሉ። እነኚህ ሰዎች ተገቢው ክብር ካሁን በፊት በተለያየ በጓደኛ፣ በወዳጅ፣ በሚቀርቧቸው ሰዎች ብዙ ነገር እየተደረገ እናያቃለን። አሁን ግን ኦርጋናይዝድ በሆነ መልኩ ለወደፊቱ ማንኛውም ሀገራቸውን ያገለገሉ ሀገራቸው ብዙ ነገር የከፈሉላት የሀገር የሚኖሩ ሰዎች በስፖርት ብቻ ሳይሆን በውትድርናውም በማሰማርም በብዙ ነገር ሀገራቸውን ለረዥም ጊዜ ያገለገሉ ሰዎች ይሄ የለማ ክብረት አርአያ የሚሆነው መነሻ ነው። እኛ አዲስ ከተመጣን ከመጣንበት ወዲህ እንደ መነሻ ሀሳብ ይዘን ነው ስንዘጋጅበት ነበር። ግን የት ላይ እንደምንጀምር እርግጠኛ ነበር። በዚህ አጋጣሚ ማመስገን የምፈልገው አቶ አለምሽል አቶ አበራና ኤርሚያስ ሆነው እነሱ ናቸው አፕሮች አደረጉ። እንደዚህ ልናደርግ አስበናል፣ እናንተ እዚህ ላይ ልታግዙ የምትችሉ ነገር አላችሁ ወይ ሲሉን፣ እኛ የራሳችን ስራ እኛ መስራት የሚገባንን ስራ እናንተ ይዛችሁ ስለመጣችሁ በጣም ና አብረን እንስራ። ይሄ የለኛ እንደ ፓይለት ፕሮጀክት ነው መነሻችን ነው። ወደፊት ግን እያሰፋ እንሄዳለን። በዚሁ አጋጣሚ ሌላ ሰው ቴክኖሎጂ መደረግ አለበት ወይንም ብቻቸውን ተቀምጠዋል፣ የሚጎበኛቸው ሰው የለም የሚባሉ ሰዎች ካሉ እንደዚሁ እነዚህ ሶስት ወንድሞቻችን እንዳደረጉ ሌሎቹ ሰዎች ተደራጅተው ምን እንደሚደረግ አስበውበት ከመጡ እኛ የኦርጋናይዜሽናል ስኪል አለን፣ ከመንግስት ጋር ቅርበት አለን። እንዲያው የሚያስፈልገውን ነገር እንደ ኮሚዩኒቲ ማገደል ይችላል በብዙ መልኩ። ስለዚህ ይሄ እንደ ፓይለት ፕሮጀክት ይቆጠራል። ለወደፊቱ ግን እየሰፋ በራሳችን ምንከባበርበት በሙያቸው ብዙ ደረጃ የደረሱ ሰዎች አሉ፣ አክኖሌጅ መደረግ ያለባቸው ወደ ኮሚዩኒቲያችን ደግሞ መጥተው ሊያገዙ የሚችሉ። እርስ በራሳችን ካልተባበርን እየጠፋን እየተገፋፋን ነው። ያንን ከለማጥፋት መቀራረባችንን ሀገራችን ላይ እንዳለው አንተ ትብስ አንቺ ትብስ ተባብሎ ለመኖር ያንን መሰረት ያደረገ ለወደፊት ስንቸገር ብቻ ሳይሆን ደስታም ሲያጋጥመን አሁን እንዳንተ አይነት ሽልማት ሲሰጥ እርግጠኛ የሌላ ኮሚዩኒቲ ቢሆን ኖሮ ትልቅ ፕሮግራም አዘጋጅቶ እውቅና ያዘጋጁ ነበር። እኛ ለዚያ አልታደል፣ ግን ለወደፊቱ እንደዚህ አይነት ነገሮችን ለማድረግ እንዲያስችለን ነው። ይህ መንሻል አመሰግናለሁ። መልካም። አቶ ኤርሚያስስ የዚህ የጁን ስምንቱ ልዩ ፕሮግራም ላይ ለማህበረሰቡ አባላት ተላልፉ የሚወዱት መልእክት ብኒወር ምን ይሆናል? አመሰግናለሁኝ። አሁኔም ጥያቄው እንደ ጠይቀ ቀጥታ ገባሁኝ እንትን እንኳን እንደሳለ ማለት ፈልጋለሁ በተጨማሪ በተጨማሪም ደግሞ እንደዚሁ ኤስቢኤስ ለማሪክን ለአንተና ለስራ ባልደረቦችህ በየጊዜው ለምታደርጉት አስተዋጽኦ በዚህ አጋጣሚ ለማመስገን ሞክ እፈልጋለሁ። ከዛ በተረፈ ጅቱ እንግዲህ የተባበሩ የድሮ ጓደኞቹ ከአሜሪካ ከኢትዮጵያ ከኢሮፕ ያሉ በእለቱ ዶክመንተሪ እዛ ላይ ለማዘጋጀት እያሰብን ነው። እየተሯሯጠ ስለሆነ በጣም ትብብር አድርገውልናል። ከዛዎችንጎ ከንድሚ በመክፈት እንግዲህ ከየቦታው በተለይ ከአሜሪካ ያሉ ጓደኞቻችንና ከኢትዮጵያ ያሉ ጓደኞቻችን በዙ እየተባበሩና ያሉት እና እነሱን ሁሉ በጣም ለማመስገን እፈልጋለሁ። ከዛ በተረፈ የዶኩሜንታሪውን ሁኔታ እንደራሱ ጉዳይ አድርጎ ከጠየቅነው ጀምሮ እስካሁን ድረስ ደከመኝ ሰለቸኝ ሳይል አንድ አሜሪካ፣ አንድ ካናዳ፣ አንድ አውሮፓ፣ አንድ ኢትዮጵያ እያለ በየአለሙን ኦልሞስት በመዞር እስካሁን ሰውም በስሮ በሚስራ በፍቅር ከበደ የፈርት ይነ ምስጋና ማድረግ እፈልጋለሁ። እንደዚሁም ትኬቱን በመሸጥ በኩል በአበራ አያሌ በኩል የተባበራቸው ባለ የቢዝነስ ሰዎች እና ባለ ሬስቶራንቶች በየቦታው ትኬቱን በመሸጥ እና ፖስተሩን በመለጠፍ ስለማገዛችሁን በጣም ለማመስገን እፈልጋለሁኝ። እንደዚሁም በእለቱ የኢትዮጵያ የባህላዊ ሙዚቃ በቱፓክ በኩል ስለሚቀርብ በእርሱ በነዚህ በክፍ ፍቃደኝነቱን ስለሰጠን ለማመስገን ፈልጋለን። እንዲሁም ፕሮግራሙ በእለቱ አስተናጋጅነት የሚመራልን በፍቃዳኝ በጠይቀነው መሰረት ፍቃዱን እንደገለጸ ነው። ለተስፋ ይደባህል ነው። በዚህ አጋጣሚ ያለኝ ምስገና ለማታወቅ ፈልጋለ ሰጠኝ አመሰግናለን። ዶክተር ተስፋዬስ በዚህ አጋጣሚ ለማህበረሰቡ አባላት በማህበሩ ስም ያስተላልፉ ወይም ሊያቀርቡ የሚወዱት ጥሪ ቢኖር ምን ይሆናል? እሺ አመሰግናለሁ። ካሻው ምናልባት ኤርሚያስ የዘነጋቸው ጥቂት መመስገን የሚገባቸው ሰዎች አሉ። እነሱን አመስገኘ ወደ ጥሪው ሊከላለ ማርታ ከበደም ያው ፕሮግራሙን ከተስፋዬ ገብረአና ጋር አብራ ትመራለች። እሷ ወጣት ወደፊት ወደ እየመጣች አድዋ ላይ ፕሮግራም በርታልናለች። እሷንም እንደ ማመስገን ያስፈልጋላለሁ። ሌላኛው በድጀነትም በማንኛውም ቦታ ላይ ና ስንለው ዮናስ ደገፋው እሱም እየመጣ መከረግዝናል። ከሁሉም በላይ ደግሞ ለሙኒፎን ሲቲ ካውንስል አደራሹን ሳብሲዳይል በሆነ በርካሽ እንድንከራይ ስለፈቀዱልን ለሙኒፎን ሲቲ ካውንስል ምናልባት ላይሰሙ ይችል ይሆናሉ ግን ማመስገን ስላለብን እነሱ ምስጋና ላቀርብ። ወዳለው ወደ ጠየቀው ጥያቄ ስመለስ እኛ ፕሮግራም አዘጋጅተና ያዘጋጀ ነው። በማህበረሰባችን ውስጥ ረዥም ጊዜ ይኖራል። በተለይ ስፖርቱ ጋር በተያያዘ ብዙ ነገር እየሰራ ብዙ ነገር ያከናወነ ወንድማችን ለማክብረት ልናከብረው ነው። ኑ ሁላችሁም እናከብረው። ይሄ መነሻ ነው። እኛ ፓይለት ፕሮጀክት ነው። መምጣታችሁ ሁለት ጥቅም ነው ያለው። አንደኛው ኦፍኮርስ ለማ ቤት ነው የሚውለው። ወገናለኝ እንዲል አንዳንድ ጊዜ ሰው ቤት ሲቀመጥ ሰው ያለው አያመስለውም። ወገናለኝ እንዲል መጥተን ከዛ በላይ ላበረከተው እናመሰግን ነው በመምጣት እኮ ማመስገን ነው። ሌላኛው ደግሞ እኛ ለወደፊቱ ይህን ፕሮግራም ለማዘጋጅ ታስበናል። ይሄ ቅድም እንዳልኩት ፓይለት ፕሮጀክት ነው። ይሄ መነሻ ነው የሚሆነው። ወደፊትም ፕሮግራሙን ብቻችን ያለ ለምናዘጋጀ ነው ፓርትነርሽፕ ይዘው የሚመጡትን ሰዎችን ለማበረታታት እንደዚህ ይሰራል እኮ ምናልባት ቤታቸው ቁጭ ብሎ ግራ የገባቸው ሰዎችም እኔም እኮ እንደዚህ ሆኛለሁ እንዲሉ ሰው እንዲመጣ እናበረታታለን። ያው ጥሬን አስላልፋለ በዚያ አጋጣሚ አመሰግናለሁ። መልካም ዶክተር ተስፋዬ ግዛው በቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ምክትል ፕሬዚደንት እና አቶ ኤርሚያስ ወንድሙ የቀድሞ ኢትዮጵያ ብሔራዊ እግር ኳስ ቡድን ተጫዋች እና የፕሮግራሙ አዘጋጅ ስለ ቃለ ምልልሱ እናመሰግናለን። እኛም በጣም እናመሰግናለን ካሳሁን፣ ለተሰጠን እድል ከማህበረሰብ ለማህበረሰብ